ዋና ዋና ርዕሶቹን አስቀድማለሁ። የኬንያ ፖሊስ መዲናይቱ ናይሮቢን ጨምሮ በአራት ከተሞች ዛሬ የተደረጉ ሰላማዊ ሰልፎችን አስለቃሽ ጭስ በመተኮስ በተነ። ሰልፈኞቹ በአገሪቱ በድጋሚ ከሚካሄደው ፕሬዚዳንታዊ ምርጫ በፊት የምርጫ ኮሚሽን ባለሥልጣናት ከስልጣን እንዲነሱ ጠይቀዋል። የዘንድሮው የኖቤል የሰላም ሽልማት ኒውክለር መሳሪያዎችን የማጥፋት ዓለም አቀፍ ዘመቻ ለተባለ ቡድን እንደሚሰጥ ዛሬ ይፋ ተደረገ። በአብዛኛው ወጣት አራማጆች የተሰባሰቡበት ይህ ቡድን ከፍተኛ ጥፋት የሚያደርሱ ቦምቦች እንዲታገዱ የሚጥር ነው። በሩሲያ ዛሬ ሌሊት የመንገደኞች ባቡር ከአውቶቡስ ጋር በመላተሙ ቢያንስ 16 ሰዎች ሞቱ። አደጋው የደረሰው ከመዲናይቱ ሞስኮ በስተ ምስራቅ 110 ኪሎ ሜትር ርቀት ላይ በምትገኘው ፖክሮቭ ከተማ አቅራቢያ ነው። ዜናው በዝርዝር የኬንያ ፖሊስ መዲናይቱ ናይሮቢን ጨምሮ በአራት ከተሞች ዛሬ የተደረጉ ሰላማዊ ሰልፎችን አስለቃሽ ጭስ በመተኮስ በተነ። ተቃዋሚዎቹ በአገሪቱ በድጋሚ ከሚካሄደው ፕሬዚዳንታዊ ምርጫ በፊት የምርጫ ኮሚሽን ባለስልጣናት ከስልጣን እንዲነሱ ጠይቀዋል። ሰላማዊ ሰልፎቹን ካስተናገዱ ከተሞች መካከል የተቃዋሚው ፕሬዚደንት እጩ ራይላ ኦዲንጋ ጠንካራ ይዞታ የሆነችው ኪሱሙና የወደብ ከተማዋ ሞምባሳ ይገኙበታል። በሁለቱ ከተሞች ተቃዋሚዎች ሰልፍ ሲወጡ በዚህ ሳምንት ለሁለተኛ ጊዜ ነው። በኪሱሙ ለተቃውሞ የወጡ በሺዎች የሚቆጠሩ ሰልፈኞች የምርጫ ኮሚሽን ቅርንጫፍ ጽህፈት ቤትን ሰብረው ለመግባት ሲሞክሩ ፖሊስ አስለቃሽ ጭስ በመተኮስ እንዲበተኑ አድርጓል። በከተማይቱ የተዘረፈ የገበያ ማዕከል በእሳት ሲጋይ ታይቷል። መፈክሮችና የዛፍ ቅርንጫፎች ይዘው በናይሮቢ ሰላማዊ ሰልፍ የወጡ ተቃዋሚዎችም የምርጫ አስፈጻሚ ባለስልጣናት ይቀየሩልን ጥያቄ ሲያቀርቡ ተደምጠዋል። ቲሞቲ ኦኮት ኦዲንጋን በእጩነት ያቀረበው የብሔራዊ ለዓላይ ጥምረት ናሳ ደጋፊ ነው። የናሳን ደጋፊዎች ለመዋጋት መምጣት ትክክል አይደለም። የትም ይሆኑ ለእሁሩ ኬንያታ የምንነግራቸውና እንዲያውቁ የምንፈልገው ሁላችንም ኬንያውያን መሆናችንን ነው። ከኬንያውያን ለማግኘት የሚጠይቁትን ድምፅ ከናሳ ደጋፊዎች አያገኙም። ኬንያም ከሳቸው በላይ ናት። ኬንያም ከእሁሩም በላይ ፖሊስ በናይሮቢ ሰልፈኞች ላይም አስለቃሽ ጭስ ተኩሷል። የናይሮቢ የፖሊስ አዛዥ ጃፔት ኮሜ ማንም ሰው ብጥብጥ እንዲፈጠር አልፈቅድም። ሰዎች በሰላማዊ መንገድ ሰልፍ ካደረጉ በሕግ ተፈቅዶላቸዋል። ነገር ግን ወደ ብጥብጥ ካመሩ እርምጃ እንወስዳለን ብለዋል። የአሜሪካ ውጭ ጉዳይ መስሪያ ቤት ዛሬ ባወጣው መግለጫ በኬንያ ያለው የፖለቲካ ሁኔታ እያሽቆለቆለ መምጣቱ በጣም አሳስቦናል ብሏል። ነፃ ፍትሐዊና ተአማኒነት ያለው ምርጫ እንዲካሄድ አሜሪካ ድጋፏን መስጠት እንደምትቀጥልም አስታውቋል። በኮንጎ ዲሞክራሲያዊ ሪፐብሊክ በጎርጎሮሳዊ 2017 መጨረሻ ሊካሄድ ታስቦ የነበረው ምርጫ ወደሚቀጥለው ዓመት እንደሚሻገር ለምርጫው ቅርበት ያላቸው ሰዎች አስታወቁ። በኮንጎ በስልጣን ላይ ያሉት ፕሬዚደንት ጆሴፍ ካቢላ ሁለተኛ የስልጣን ዘመናቸው በጎርጎሮሳዊው ታህሳስ 2016 ሲጠናቀቅ ስልጣን አለቅም በማለታቸው ደም ያፋሰሰ ተቃውሞ በሀገሪቷ ተቀስቅሶ ነበር። ፕሬዚደንቱ በስተመጨረሻ ከተቃዋሚዎች ጋር ባደረጉት ስምምነት በያዝነው የጎርጎሮውያኑ ዓመት ምርጫ ለማካሄድ ቃል ገብተው ነበር። ይህንን ስምምነት የጣሰ ነው የተባለው የምርጫ ማዘግየት ውሳኔ ተቃዋሚዎችን ሊያስቆጣ እንደሚችል ሮይተርስ ዘግቧል። የኮንጎ የምርጫ ኮሚሽን በቀጣዮቹ ቀናት የምርጫውን መሸጋገር ያሳውቃል ተብሎ ይጠበቃል። ለምርጫው ሂደት ቅርበት ያላቸው ሁለት ምንጮች ለሮይተርስ ዜና አገልግሎት እንደተናገሩት የምርጫ ኮሚሽኑ አስተማማኝና ነፃ የሆነ ምርጫ ለማካሄድ እስከ ጎርጎሮሳዊው ታኅሳስ 2018 ድረስ ጊዜ ይፈልጋል። ይህም ቢሆን ለምርጫው የሚያስፈልገው 526 ሚሊዮን ዶላር ከተገኘ የሚከናወን እንደሆነ ምንጮቹ ተናግረዋል። በቂ ዓለም አቀፍ ድጋፍ ካልተገኘ ምርጫው ከሁለት ዓመት በኋላ በሐምሌ 2019 ሊካሄድ እንደሚችል ምንጮቹ ጠቁመዋል። የዚምባብዌ ምክትል ፕሬዚደንት ኤመርሰን ማንጋጋዋ ባለፈው ነሐሴ በመመረዛቸው ምክንያት ሆስፒታል ገብተው እንደነበር ተናገሩ። የምክትል ፕሬዚደንቱ ንግግር አሁን በስልጣን ላይ ያሉትን የፕሬዚደንት ሮበርት ሙጋቤን ለመተካት የሚደረገውን የስልጣን ሽኩቻ ይበልጥ አጋግሎታል። ቀድሞ የሀገሪቱ የደህንነት መስሪያ ቤት ኃላፊ የነበሩትና አዞው በሚል ቅጽል የሚጠሩት ማንጋጋዋ የሙጋቤን መንበረ ስልጣን ይረከባሉ ከሚባሉት ውስጥ ዋነኛው ናቸው። ማንጋጓ በመርዝ ሊገላቸው ይሞክራል ብለው የሚጠረጥሩትን ሰው ማንነት ከመጥቀስ ተቆጥበዋል። በተተኪነት ሽኩቻ ውስጥ ዋነኛ ተቀናቃኛቸው የሆኑት የሙጋቤ ባለቤት ግን በጉዳዩ እጃቸው እንደሌለበት በፍጥነት አስተባብለዋል። ትላንት ምሽት በሆቴል ውስጥ ለተሰበሰቡ ሰዎች ንግግር ያደረጉት ግሬስ ሙጋቤ ምክትል ፕሬዝደንቱና አጋሮቻቸው መፈንቅለ መንግስት የመሰለ የስልጣን ሩጫ ላይ ናቸው ሲሉ ወርፈዋቸዋል። ማንጋጓዋ ባለፈው ናሴ መታመማቸው ከተገለጸ በኋላ ወደ ደቡብ አፍሪካ ለህክምና መሄዳቸው ይታወሳል። ምክትል ፕሬዝደንቱ እንደተናገሩት ሐኪሞቻቸው የህመማቸው ምክንያት መመረዝ እንደሆነ እንደገለጹላቸውና ቀደም ሲል የምግብ መበከል ነው የተባለው ትክክል አለመሆኑን አስረድተዋል። ከጎርጎረሳዊው 1980 ጀምሮ በስልጣን ላይ ያሉት የ93 ዓመቱ ሮበርት ሙጋቤ በመጪው ዓመት በሚካሄደው ፕሬዝዳንታዊ ምርጫ ድጋሜ ለመመረጥ እንደሚወዳደሩ መግለጻቸው አይዘነጋም። ይህ ቦን ከተማ የሚገኘው ዶይቸ በለ ራዲዮ ጣቢያ ነው። የዘንድሮ የኖቤል የሰላም ሽልማት ኒውክለር መሳሪያዎችን የማጥፋት ዓለም አቀፍ ዘመቻ ለተባለ ቡድን እንደሚሰጥ ዛሬ ይፋ ተደረገ። በአብዛኛው ወጣት አራማጆች የተሰባሰቡበት ይህ ቡድን ከፍተኛ ጥፋት የሚያደርሱ ቦምቦች እንዲታገዱ የሚጥር ነው። ቡድኑ አንድ ነጥብ አንድ ሚሊዮን ዶላር ለሚያሰጠው ሽልማት የተመረጠው ሰሜን ኮሪያና አሜሪካ በኒውክለር ጦር መሳሪያ ምክንያት ፍጥጫ ውስጥ በገቡበትና ፕሬዚደንት ዶናልድ ትራምፕ በኢራን የኒውክሌር መርሃ ግብር ላይ የሰላ ትችታቸውን በተደጋጋሚ በሚሰነዝሩበት ወቅት ነው። የኖቤል ሰላም ሽልማት የታሪክ አጥኚ ኦቬንድ ስቴነርሰን ለአሶሴትድ ፕሬስ እንደተናገሩት የሽልማት ኮሚቴው ሰሜን ኮሪያና አሜሪካ ወደ ድርድር እንዲመጡ እንደሚፈልግ ጠቋሚ ምልክት መስጠቱ ነው። በተጨማሪም ለኢራን የኒውክሌር ስምምነት የተሰጠ የተመሰጠረ ድጋፍ ነው ብለዋል የታሪክ አጥኚው ለሽልማት የተመረጠው ቡድን ኃላፊ ቤትረስ ፊን የኒውክለር መሳሪያዎች በዓለም ስምምነት እንዲታገዱና የአስተሳሰብ ለውጥ እንዲመጣ ያላሰለሰ ጥረት ማድረጋቸውን ተናግረዋል። ቡድናቸው መሸለሙን ሲሰሙ መጀመሪያ እንደ ቀልድ ወስደውት እንደነበር ገልጸዋል። በእርግጥ እናሸንፋለን ብለን አልጠበቀም። ገና ታዳጊን፣ ወደፊት ብዙ መስራት ይጠበቅብናል። ሰዎች ለምንሰራው ስራ እውቅና መስጠታቸው በእርግጥ ትልቅ ክብር ነው። ላለፉት ሰባ ዓመታት ሰዎች የኒውክሌር ጦር መሳሪያዎችን እንደ ሕጋዊ የደህንነት ማስጠበቂያ መሳሪያ ተቀብለው ቆይተዋል። እኛም ይህን አስተሳሰብ ለመለወጥ ሞክረናል። የራስህን ደህንነት ለመጠበቅ አንድን ከተማ ሙሉ በሙሉ ማጥፋትና ማስፈራራት ተቀባይነት የለውም። ተቀማጭነቱን በስዊዘርላንድ ጄኔቫ ያደረገው ቡድን የኒውክለር ጦር መሳሪያ እገዳን የተመለከተ ውል በዓለም አቀፍ ደረጃ ተቀባይነት እንዲያገኝ ብርቱ ጥረት ቢያደርግም እስካሁን ድረስ ያጸደቁት ሀገራት ሶስት ብቻ ናቸው። ውሉ በተባበሩት መንግስታት ድርጅት በ122 አባል ሀገራት ፊርማ ባለፈው ሐምሌ ተቀባይነት ቢያገኝም ዓለም አቀፋዊ ስምምነት እንዲሆን ግን ቢያንስ በ50 ሀገራት እንዲጸድቅ ይጠበቅበታል። የኖቤል የሰላም ሽልማት ለአሸናፊዎቹ የሚበረከተው በመጪው ታኅሳስ አንድ በኖርዌይ መዲና ኦስሎ በሚደረግ ስነ ስርዓት ይሆናል። በሩሲያ ዛሬ ሌሊት የመንገደኞች ባቡር ከአውቶቡስ ጋር በመላተሙ ቢያንስ 16 ሰዎች ሞቱ። አደጋው የደረሰው ከመዲናይቱ ሞስኮ በስተ ምስራቅ 110 ኪሎ ሜትር ርቀት ላይ በምትገኘው ፖክሮቭ ከተማ አቅራቢያ ነው። አደጋውን ያደረሰው ባቡር ከሩሲያ ሁለተኛ ከተማ ሴንት ፒተርስበርግ ተነስቶ ወደ ኒዥኒ ኖቮሮጎድ ከተማ በሰዓት 90 ኪሎ ሜትር እየተሽከረከረ ነበር። ባቡሩ ከሌሊቱ 9 ተኩል ገደማ 58 ሰዎች ከጫነ አውቶቡስ ጋር በመላተሙ አደጋው መድረሱ ተነግሯል። አውቶቡስ ውስጥ ከነበሩ ተሳፋሪዎች ከሁለቱ በስተቀር ሁሉም ኡዝቤክስታናውያን እንደሆኑ ዘገባዎች ጠቁመዋል። አደጋውን እየመረመረ ያለው ኮሚቴ እንዳስታወቀው ቅድመ ምርመራ መረጃዎች እንደሚያሳዩት አንድ ሕፃንን ጨምሮ ቢያንስ 16 ሰዎች በአደጋው ሞተዋል ብሏል። ታዳጊዎችን ጨምሮ ጉዳት የደረሰባቸው ሌሎች ተጓዦች ወደ ሆስፒታል ተወስደዋል። የሞቱትና የቆሰሉ ሰዎች ትክክለኛ ቁጥር ገና እየተጣራ ነው ሲል ኮሚቴው ጨምሮ ገልጿል። የኡዝቤኪስታን የውጭ ጉዳይ ሚኒስቴር ባወጣው መግለጫ በአደጋው ከሞቱት ውስጥ 19ኙ የሀገሩ ዜጎች መሆናቸውን አስታውቋል። የውጭ ጉዳይ መስሪያ ቤት የገለጸው ቁጥር ምርመራውን እያጣራ ያለው ኮሚቴ ከገለጸውም በላይ ነው። በስፓኝ የካታሎኒያ ግዛት የፖሊስ ኃላፊ በግዛቲቱ ከህዝበ ውሳኔ ጋር በተያያዘ በነበረው ግጭት ላይ እየተደረገ ባለው ምርመራ ዛሬ ፍርድ ቤት ቀረቡ። ኃላፊው የቀረቡት በስፓኝ መዲና ማድሪድ ባለ ፍርድ ቤት ሲሆን ከዳኛ ለቀረቡላቸው ጥያቄዎች ምላሽ ሰጥተዋል። የፖሊስ ኃላፊው ጆሴፕ ሉሊስ ትራፔሮ የተከሰሱት በግዛቲቱ በመስከረም 11ን 10 እና 11 በነበሩ ተቃውሞች ወቅት የሚያዙት ሞሶስ ዴስኳራዳ የተሰኘው የፖሊስ ኃይል ለብሔራዊ ፖሊስ ጥበቃ አላደረገም በሚል ነው። በእነዚያ ቀናት የብሔራዊ ፖሊስ አባላት ህዝበ ውሳኔ እንዳይካሄዱ ሲያግዱ የነበሩ የማዕከላዊ መንግሥት ባለሥልጣናትን ሲያግዙ የነበረ ሲሆን ከተቃዋሚዎች ጋርም ተጋጭተዋል። ትራፔሮ ዛሬ ፍርድ ቤት የቀረቡት ሙሉ የደንብ ልብሳቸውን ለብሰው ነበር። የፖሊስ ኃላፊው በተከሰሱበት ወንጀል ጥፋተኛ ከሆኑ ከ10 እስከ 15 ዓመት እስራት እንደሚጠብቃቸው የሀገሪቱ መገናኛ ብዙሃን ዘግበዋል። የካታሎኒያን ግዛት ለመገንጠል ባለፈው እሁድ በተካሄደው ህዝበ ውሳኔ ድምፅ ከሰጡት ውስጥ አብዛኞቹ ነፃነትን ደግፈዋል። ድምፅ ለመስጠት ብቁ ከሆኑ 5.3 ሚሊዮን ካታሎኒያውያን መካከል በህዝበ ውሳኔው የተሳተፉት 42 በመቶ ናቸው። ስፓኝ ህዝበ ውሳኔው ህገወጥ ነው ስትል ውጤቱን ውድቅ አድርገዋለች። ይህ ዶይቼ ቬለ ነው። ዜናውን ከማብቃታችን በፊት ዋና ዋና ርዕሶቹን በድጋሚ። የኬንያ ፖሊስ መዲናይቱ ናይሮቢን ጨምሮ በአራት ከተሞች ዛሬ የተደረጉ ሰላማዊ ሰልፎችን በአስለቃሽ ጭስ በመተኮስ በተነ። ተቃዋሚዎቹ በአገሪቱ በድጋሚ ከሚካሄደው ፕሬዚዳንታዊ ምርጫ በፊት የምርጫ ኮሚሽን ባለሥልጣናት ከሥልጣን እንዲነሱ ጠይቀዋል። የዘንድሮ የኖቤል የሰላም ሽልማት ኒውክለር መሳሪያዎችን የማጥፋት ዓለም አቀፍ ዘመቻ ለተባለ ቡድን እንደሚሰጥ ዛሬ ይፋ ተደረገ። በሩሲያ ዛሬ ሌሊት የመንገደኞች ባቡር ከአውቶቡስ ጋር በመላተሙ ቢያንስ 16 ሰዎች ሞቱ። ዜናው በዚሁ ተጠቃሏል። ሰላም